America Dims Radio Taberno. I formally declare Donald J Trump and Michael R Pence United States የዩናይትድ ስቴትስ ምክር ቤት አፈ ጉባኤና የሪፐብሊካን ፓርቲው መሪ ፖል ራያን ናቸው። የፓርቲያቸውን የቀድሞ ታሳቢ አሁን ኦፊሴላዊ እጩ ተመራጭ የሆኑትን ዶናልድ ትራምፕን በትላንቱ ምሽት ሲያስተዋውቁ የሰማቸው በመካከለኛው ምዕራብ ዩናይት ስቴትሷ የኦሃዮ ክፍለ ግዛት ዋና መናገሻ ከተማ ክሊቭላንድ በመካሄድ ላይ ባለው የሪፐብሊካን ጉባኤ ዙሪያ የተጠናከሩ ልዩ ልዩ ዘገባዎች ይህን የቀደመውን ጨምሮ በዕለቱ አብይ ርዕስና ሌሎች ቅንብሮች ይሰማሉ። ከዜናዎችን መካከል ደግሞ አንድ የኦጋዴን ብሔራዊ ነጻ አውጭ ግንባር ከፍተኛ አዛዥ ተገደለ። የኬንያ ጸረ አሸባሪ ኃይሎች ካለፉት ዓመታት ወዲህ ሰሜን ምስራቅ ኬንያና ናይሮቢን ከአልሻባብ ለማጽዳት በሚያደርጉት እንቅስቃሴ ሰዎች የገቡበት እስከማይታወቅ አባረሯቸው ይላል ማን ሳምንታዊ ቅንብሮች፣ ዲሞክራሲ በተግባር ኢትዮጵያውያን በአሜሪካና ሴቶችና ቤተሰብም ለምሽቱ ተሰናድተዋል። ጤናስጥልን ዛሬ አበነገር ላይ አሉላ ኢትዮጵያውያን በአሜሪካ ከዲሞክራሲ ጋር ተባብሮ አንድ ላይ ሰሎሞን አባታ ከዛ የሚልገው ነው የሚሆነው። ገሮም ምዕራፍ የለውም፣ አንድ ላይ ነው የሚሄደው። እሽ ይቀጥል ገሮም አዲሱ ጤና ጤናስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮች የዛሬ ረቡዕ ሐምሌ 13 2008 አስተናጋጆች አሉላ ከበደ ና አዲሱ አበበንን ፣ አቀናባሪያችን ንጉሱ ታምሬ፣ ስርጭት መሃንዲሱ ከር ይገኛሉ። አብረውን እስከ ምሽቱ አራት ሰዓት አብረው ያመሻሉ። አሁን የሰዓቱን ያለም ዜና። አንድ የኦጋዴን ብሔራዊ ነጻ አውጪ ግንባር ከፍተኛ አዛዥ ሰኞ እለት ከኢትዮጵያ ኃይሎች ጋር በተካሄደ ውጊያ መገደሉን የሽምቅ ተዋጊዎቹ ቡድን ባለሥልጣናት ለቪኦኤ ሶማሊኛ አገልግሎት ገለጡ። ባለስልጣናት እንደገለጡት የኦጋዴን ነጻ አውጪ ግንባር የመከላከያ ኃላፊ የነበረው ሼክ ደቅ መሐመድ ከሌሎች ሁለት የቡድኑ አባላት ጋር ነው ኢትዮጵያንና ሶማሊያን በሚያዋስነው ፈርጃኖ ድንበር ላይ የተገደለው። የቡድኑ አፈቅላጤ አዳኒ ሂርሞጄ ለቪኦኤ ሲናገር መሐመድ የተገደለው ጥቂት የኦጋዴን ነጻ አውጪ ወታደሮችን ይዞ የኢትዮጵያን ወታደሮችና የሶማሊያን ሚሊሻዎች ጦርነት በገጠመበት ወቅት ነው ብሏል። አራት የቆሰሉ የኡጋዴን ነጻ አውጪ ሰራዊት አባላትም በኢትዮጵያ ወታደሮች መማረካቸውን ቃል አቀባዩ ሂርሞጄ ገልጦ የዚህን ጥቃት አጸፋውን በእጥፍ እንመልሳለን ሲልም አክሎ ተናግረዋል። የኬንያ ጸረ አሸባሪ ኃይሎች ካለፉት ሁለት ዓመታት ወዲህ ናይሮቢንና ሰሜን ምስራቅ ኬንያን ከአልሻባብ ደጋፊዎች ለማጽዳት በሚያደርጉት እንቅስቃሴ ሰዎች የገቡበት እንዳይታወቅ አድርገዋል፣ ይላል በዛሬው ዕለት የወጣው የዓለም አቀፉ የመብቶ የተሟጋጅ ድርጅት ሁማን ራይትስ ዋች ዘገባ። ዘገባው እንደሚዘረዝረው ወታደራዊ ኃይሎች ቢያንስ 34 ከአልሻባብ ጋር ግንኙነት አላቸው የተባሉ ሰዎችን አስረዋል ብለዋል። ይሁንና ማናቸውም ላይ ክስ አልተመሰረተም። ቤተሰቦቻቸው የት እንደገቡ አላወቅንም በማለት ለባለስልጣናት ስሞታ ቢያቀርቡም እስካሁን ባለው ጊዜ ምላሽ እንዳላገኙ ነው ዘገባው የጠቀሰው። በመጽሄት ዝርዝሩን ይዘናል። ሊቢያ ውስጥ ሶስት ወታደሮች ተገድለዋል ሲል የፈረንሳይ መከላከያ ሚኒስቴር አስታወቀ። የመከላከያ ሚኒስትሩ ዣን ይቭ ለድራን በመግለጫቸው አደገኛ የሽብርተኞችን ጥቃት በጀግንነት ሲፋለሙ ለወደቁት ወታደሮቻችን ከልብ የመነጫ ሀዘናችንን እንገልጣለን ብለዋል። ሚኒስትሩ የወታደሮቹን አሟሟት በግልጥ አልተናገሩም። ይሁንና ሊቢያ ውስጥ በሚንቀሳቀሱ የምዕራብ ዓለም ወታደሮች ላይ ጥቃት ሲደርስ ይሄ የመጀመሪያ መሆኑ ነው። ፈረንሳይ ሊቢያ ውስጥ ቃኝ ጀቶችን ታበር እንደነበር የሚታወቅ ሲሆን በዚህም የፈረንሳይ ጦር ከብሪታንያና ከዩናይትድ ስቴትስ ጋር በመሆን የሊቢያውን የአንድነት መንግስት ከጂሃዲስቶች ጥቃት በመከላከል ላይ እንዳለ አይዘነጋም። ዓለም አቀፉ የኤርትራ ጥናቶች ጉባኤ ዛሬ አስመራ ላይ ተከፈተ። አላማውን በኤርትራና በአፍሪካ ቀንድ ፖሊሲዎች ላይ ብሔራዊና ዓለም አቀፋዊ ውይይቶችን በማስተናገድ ላይ ያተኮረ ነው ተብሏል። ከአስመራ ብርሃነ ብርሄ tekee tämän adressan ይህ በአይነቱ የመጀመሪያ መሆኑ የተገለጠ ጉባኤ በዛሬው ውለው የአፍሪካ ቀንድ የውጭ ፖሊሲ ባህላዊ ጥናቶችና ውርስና ፍተሻ፣ የእድገት እድሎችና የጸጥታ ችግሮች፣ ስለ አፍሪካ መደረግ ያለባቸው ጥናቶች የሚሉ ሌሎች አርዕስቶችን በሚመለከት ከ28 በላይ የሚሆኑ ጥናቶች በሰባት የተለያዩ አዳራሾች ቀርበዋል። የጉባኤው አዘጋጅ ፕሮፌሰር ሰናይ ወልደአብ የጉባኤው ዓላማ በተለያዩ ቦታዎች ስለ ኤርትራ የሚደረጉ ጥናቶችን በአንድ ቦታ ለመሰብሰብ ተሞክሮና ሀሳብ እንዲለዋወጡ ለማድረግና በኤርትራ የሚደረጉ ጥናቶችን ለማጠናከር መሆኑን ገልጠዋል ተሰጥተዋል። በዚህ ለሶስት ቀናት በሚቆየውና የአምስት መቶ ሰዎች የሚሳተፉበት ጉባኤ ላይ ጥናቶች በ35 አርስቶች ላይ ተጨምቀው የቀረቡ ሲሆኑ በህግ፣ በአርኪኦሎጂ፣ በታሪክ ስለ ኤርትራ የውጭ ጉዳይ ዝምድና፣ የባህር ሀብትና ወዘተ የሚመለከቱ ጽሁፎች ይቀርባሉ። ጉባኤው በኤርትራ መንግስትና በዩኤንዲፒ በጋራ የተዘጋጀ ሲሆን ከሀያ የተለያዩ አገሮች የመጡ ተመራማሪዎችን ሰባ ጥናቶች እንዲሁም በኤርትራ ውስጥ ያሉ ስልሳ ተመራማሪዎች ያቀረቡ ጥናቶች እንደሚቀርቡ ተገልጸዋል። ብርሃኔ በርሄ አስመራ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከሰላሳ በላይ የሚሆኑ ሀገሮች መከላከያ ሚኒስትሮች በቀጣዩ ጸረ እስላማዊ መንግስት ጦርነት ላይ ስለሚወሰዱ እርምጃዎች ችቅር ለማውጣት ስብሰባ ይዘዋል። የዩናይትድ ስቴትሱ መከላከያ ሚኒስትር አሽ ካርተር የሚያስተናግዱት ይህ ስብሰባ የሚካሄደው ከዋሽንግተን ዲሲ ወጣ ብሎ በሚገኘው አንድ ሩስ ወታደራዊ ጦር ሰፈር ነው። ካርላ ባብ ከፔንታገን ማለትም ከመከላከያ ሚኒስቴር አጠር ያለ ዘገባ አድርሶናል። ሰሎሞን ክፍሌ ያቀርበዋል። አሽ ካርተር የዛሬውን የመከላከያ ሚኒስትሮች ስብሰባ በተለይ አሁን ኢራቆች ሞሱልን ከእስላማዊ መንግሥቱ ኃይሎች አስለቅቀው ለመያዝ እየተዘጋጁ ባሉበት ወቅት በኢራቅና ሶሪያ የማጥቃት ዘመቻውን ስልት ለማስፋት ይጠቀሙበታል ሲሉ ባለሥልጣናት ተናግረዋል። በአሁኑ ወቅት የጥምረት ኃይሉን በአንድ ላይ አገናኝቶ በዝርዝር እቅዱ ላይ ለመነጋገርና በጽንፈኛው ቡድን ላይ ስኬት ለማስመዝገብ በምንችልበት ደረጃ ላይ እንገኛለን ሲሉ በጥምረቱ ውስጥ የፕሬዚደንት ኦባማ ልዩ መልእክተኛ ብሬት ማግሮክ ትላንት ለጋዜጠኞች ተናግረዋል። ሞሱልን ለማስለቀቅ የሚካሄደውን የውጊያ ስልት በመቅረጽ ረገድ የሚረዱ 560 ተጨማሪ ወታደሮችን እንደምትልክና ዩናይትድ ስቴትስ ሌሎች የጥምረቱ ኃይል አባል አገሮችም ክፍተቱን ለመሙላት የየበኩላቸውን አስተዋጽኦ እንዲያበረክቱ እንደምትጠይቅ አንድ የዩናይትድ ስቴትስ ባለሥልጣን ባለፈው ሳምንት ለአሜሪካ ድምፅ ራዲዮ ጣቢያ ተናግረዋል። እስላማዊ መንግሥት ነኝ በሚለው ጽንፈኛ ቡድን ላይ ስለሚወሰዱ እርምጃዎች የሚወያይ ሁለተኛ የመከላከያና የውጭ ጉዳይ ሚኒስትሮችንም የሚያሳትፍ ስብሰባ ነገ ሐሙስ በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ውስጥ ይካሄዳል። ባለሥልጣናቱ በዚህኛው ስብሰባ ላይ የሚያተኩሩት ጦርነቱ በድል ከተጠናቀቀ በኋላ ሰላምና መረጋጋት ለመፍጠር ምን መደረግ አለበት በሚለው ላይ ይሆናል ሲሉ ባለሥልጣናት አስረድተዋል። በዚህ ረገድ ጥምረቱ በማናቸውም ጊዜ እንደ አስፈላጊነቱ ሊወጣ የሚችል አንድ መቶ ሚሊዮን ዶላር ለአስቸኳይ የማረጋጊያ ወጪ መመደቡን አስታውቋል። በዛሬው ስብሰባ ላይ የቱርክ መከላከያ ሚኒስትር ፊክሪ ኢሲክ አልተገኙም። የተወከሉት በዋሽንግተን የቱርክ አምባሳደር ነው። መከላከያ ሚኒስትሩ ባለፈው ሳምንት ተሞክሮ በከሸፈው የመንግሥት ግልበጣ ሳቢያ በተፈጠረው ያልተጠበቀ ሥራ ተጠምደዋል ተብሏል። ዶናልድ ትራምፕን በይፋ የፓርቲያቸው ፕሬዚዳንታዊ እጩ ያደረጉት ሪፐብሊካኖች ክሊቭላንድ ውስጥ በመካሄድ ላይ ባለው በዛሬው ሶስተኛ ቀን ጉባኤያቸው ለዩናይትድ ስቴትስ ፕሬዚዳንት ትራምፕ ከሚስስ ሂላሪ ክሊንተን የተሻሉ መሪ እንደሚሆኑ ለማሳየት ልዩ ልዩ ተናጋሪዎችን ለጉባኤው እንዲያስረዱ ያቀርባሉ ተብሎ ይጠበቃል። በዚሁም መሰረት ዶናልድ ትራምፕ ለምክትል ፕሬዚዳንትነት ያጯቸው የኢንዲያናው ገዢ ማይክ ፔንስ ከተናጋሪዎቹ አንዱ ይሆናሉ። የቀድሞ ምክር ቤት አፈ ጉባኤ ኒውት ጊንግሪችም ለምክትልነት ታይተው ነበር። እርሳቸውም አንዱ የዛሬው ተናጋሪ ናቸው ተብሏል። ወደ ኋላ ላይ በርከት ያሉ ዘገባዎች ይኖሩናል። የቱርክ ፕሬዚዳንት ሪሴፕ ኤርዶጋን ካለፈው ሳምንት የመፈንቅለ መንግስት ሙከራ ወዲህ ከአገሪቱ ብሔራዊ የደህንነት ምክር ቤት አባሎች ጋር ዛሬ ረቡዕ ስብሰባ መቀመጣቸው ተነገረ። ከሴኪሪቲ አባላት ስብሰባ በኋላ ደግሞ የካቢኔ ሚኒስትሮቻቸውን የሚሰበስቡት ፕሬዚዳንት ኤርዶጋን አንድ ከፍተኛ ግምት የሚሰጠው መግለጫ ይፋ ያደርጋሉ ተብሎም ይጠበቃል። የከፍተኛ ትምህርት ቤት ዛሬ ማለዳ ላይ ባስተላለፈው መመሪያ የከፍተኛ ትምህርት ተቋማት መምህራን ወደ ውጭ አገር እንዳይወጡ ውጭ ያሉትም እንዲመለሱ አሳስቧል። የቱርክ መገናኛ አውታር እንደዘገበው የአገሪቱ የትምህርት ሚኒስቴር 15200 መምህራንን የአገር ውስጥ ሚኒስቴር ደግሞ ወደ 9000 ያህል ሠራተኞችን ከሥራ አባረዋል። የገንዘብ ሚኒስቴር 1500 ሠራተኞችን ሲያጾታ፣ ከጠቅላይ ሚኒስትሩ ቢሮ፣ ከሃይማኖት ጉዳዮች፣ ከቤተሰብ መምሪያ፣ ከማኅበራዊ ጉዳይ፣ ከእያንዳንዳቸው ከመቶ ያላነሱ ሰራተኞች ከስራ ተባረዋል። ጠቅላላ የተባበሩት ሰራተኞች ይቅርታ፣ ጠቅላላ የተባረሩት ሰራተኞች ቀደም ሲል በመፈንቅለ መንግስት ሙከራ ተጠርጥረው እስር ላይ የሚገኙትን 900 ሰዎች አይጨምርም። የቱርክን መፈንቅለ መንግስት ሙከራ የመሩትን በማፈላለግ ረገድ ዩናይትድ ስቴትስ እርዳታ ታደርጋለች ብለዋል ፕሬዚዳንት ባራክ ኦባማ። ይህ በእንዲህ እንዳለ ቢያንስ ሀያ የኩርድ አማጽያን ሰሜን ኢራቅ ውስጥ ዛሬ ረቡ በአየር ጥቃት መገደላቸውን የቱርክ መንግስታዊ ዜና አውታር ዘገበ። በመንግስታዊ ዜና አውታር አናዶሉ ዘገባ መሠረት የህገ ወጡ ፒኬኬ ማለት የኩርድ ሠራተኞች ፓርቲ አባላት የሆኑት አማጽያን የተገደሉት ኢራቅና ቱርክ በሚዋሰኑበት ሀኩርክ ድንበር ላይ ነው። ካለው የቱርክ መፈንቅለ መንግስት ሙከራ ወዲህ ቱርክ በኩርዶች ላይ ጥቃት ስታካሄድ ይህ የመጀመሪያ መሆኑ ነው። አድማጮች ዜናው አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን እስከ ምሽቱ አራት ሰዓት ድረስ እንቀጥላለን። አብራችሁን ቆዩ። አሁን ቀዳሚውን የእለቱን አብይ ርዕስ ስናሰማችሁ ከዩናይትድ ስቴትስ ዋና ዋና ፓርቲዎች አንደኛው የሪፐብሊካን ፓርቲ ዶናልድ ትራምፕ ፕሬዚዳንታዊ ውጪ ተወዳዳሪው እንዲሆኑ ባሳወቀበት መድረክ ተናጋሪዎቹ ተፎካካሪያቸውን ሂላሪ ክሊንተንን በመክሰስና በወንጀል ላይ አተኩሮ አምሽተዋል። የሪፐብሊካኑ ጉባኤ በሚካሄድባት በክሊቭላንድ ኦሃዮ ተቃውሟቸውን በመግለጽ የሚወጡ አንዳንድ አሜሪካውያንም የዘንድሮ ምርጫ መላና አማራጭ የጠፋበት ሂደት ነው ሲሉ እንደሚያምኑ ተናግረዋል። ሰለሞን አባተ ከክሊቭላንድ ተከታዩን ይዘዋል። የትናንትናው ምሽት ማክሰኞ ሐምሌ አስራ ሁለት ሁለት ሺ ስምንት አመተ ምህረት ለዶናልድ ትራምፕ ታላቅ ምሽት ነበረች ልዩ ዶናልድ ትራምፕ ከትናንት በስቲያ በሪፐብሊካን ፓርቲው አርባ አንደኛ ጉባኤ መክፈቻ እለት በፓርቲያቸው ውስጥ ተሞክሮባቸው ከከሸፈው መፈንቅለት ትራምፕ ወዲህ የትናንት ምሽቱ ድላቸው ታላቅ ድል ነበር። የፓርቲው መሪ የተወካዮች ምክር ቤቱ አፈ ጉባኤ ራያን ፖል ናቸው ድላቸውን ከመድረኩ ያወጁላቸው። ይህ ታላቅ ዜና ታላቅነቱ ለራሳቸው ለዶናልድ ጆን ትራምፕ ብቻ አልነበረም፣ ለአባታቸው ያላቸውን አክብሮትና ፍቅር በያገኙት አጋጣሚ ሁሉ ዘርግፈው ከመናገር ወደኋላ ለማይሉት ለልጆቻቸውም ጭምር እንጂ። ዶናልድ ትራምፕ የቀደመው የልኡካን ቡድን በሰማንያ ዘጠኝ ልኡካን የበለጠ መሆኑን ስናገር ክብር ይሰማኛል። አባባ እንኳን ደስ አለህ እንወድሃለን በእግሬ መራመድ ከመቻሌ በፊት አንስቶ ጥንካሬን ያስተማረኝ አባቴ እያለ ስለሚያቆላምጣቸው አባቱ የተናገረው ሌላው ዶናልድ ትራምፕ ነው የሰማችሁት፣ ትራምፕ ትንሹ። እንዲሁም ለሪፐብሊካን ፓርቲው ያ መከፋፈል፣ ያ ትንቅንቅ፣ ያ ብጥብጥ ያበቃ ይመስላል። አሁን ሪፐብሊካን ፓርቲው በይፋ የታወጀና የተደነገገ አንድ ፕሬዚደንታዊ እጩ፣ አንድ ምክትል ፕሬዚደንታዊ እጩ አሉት። በእነርሱ ዙሪያ ይሰባሰባል እነሱን ተከትሎ ለድል ይዘምታል። የዛሬው ቀን በጣም በጣም የተለየ ቀን ነው። ይህ ንቅናቄ ነው። ነገር ግን እስከ መጨረሻው መጓዝ አለብን። እጩ ፕሬዚደንት ዶናልድ ትራምፕ ናቸው ለሪፐብሊካኑ በተላለፈ የቪዲዮ መልዕክት ምስጋናቸውን ገልጸው ለነገው ፍልሚያ እንዲንቀሳቀሱ የጠየቁት። የዚህ የሪፐብሊካን ፓርቲው አርባ አንደኛ ጉባኤ ሊቀመንበር የተወካዮች ምክር ቤቱ አፈ ጉባኤ ራያን ፖል ሀገሪቱ ያለችበት ሁኔታ እጅግ አሳሳቢ መሆኑን ከዘረዘሩ በኋላ የአዲስ ዘመን መባቻ መቃረቡን ተናገሩ። የኦባማ ዓመታት እየተፈጸመ ነው። የክሊንተን ዘመን ከተፈጸመ እጅግ በጣም ቆየ። 2016 ዓ ም አሜሪካ ወደፊት የምትራመድበት ጊዜ ነው። ከዶናልድ ትራምፕና ማይክ ፔንስ ጋር ብቻ ነው ወደ ተሻለ መንገድ መጓዝ የምንችለው። ያለፉ የኦባማ ዓመታትን አበርትተው የኮነኑትና በዲሞክራቲክ ፓርቲው ታሳቢ እጩ ሂላሪ ክሊንተን ላይ ወቀሳዎችን ያሰሙት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የአብላጫ መሪ ሚች ማኮኔል ክሊንተንን ለማስቆም ዝተዋል። ልነግራችሁ የምፈልገው ሂለሪ ክሊንተን ለመመረጥ ሲሉ ምንም ሊናገሩ እንደሚችሉ ነው። ምንም ሊያደርጉ ይችላሉ። እኛ ግን ያ እንዲሆን ፈጽሞ አንፈቅድም። በሂለሪ ክሊንተን ላይ ከንግግራቸው የሰፋውን ጊዜ ወስደው የወረዱባቸው የኒው ጀርሲው ገዥና ዶናልድ ትራምፕን ላለፉት አስራ አምስት ዓመታት በቅርብ እንደሚያውቋቸው የተናገሩት በዚሁ የምርጫ ወቅትም ከግንባር ቀደም ተቀናቃኞቻቸው አንዱ የነበሩት ክሪስ ክሪስቲ ስለ ሪፐብሊካኑ እጩ ሸጋ ሸጋ ቃላትን ሰንዝረዋል። ሂለሪ ክሊንተን ግን ጥፋተኛ ናቸው። በሀገር ውስጥ ጉዳዮች ጥፋተኛ ናቸው። በዝርዝር ባስቀመጧቸው ዓለም አቀፍ ጉዳዮች ሊቢያን፣ ሶሪያን፣ ኢራቅን፣ ሩሲያን ቻይናን ጨምሮ ጥፋተኛ ናቸው። በራሳቸው በክሪስቲ ቃላትና በተሰብሳቢዎቹም ሪፐብሊካን ልዑካን እምነት በሂለሪ ሮዳም ክሊንተን ላይ በመረጃ የተደገፉ ጭብጦችን እዘረዝርላቸዋለሁ። ጥፋተኛ ናት ወይስ አይደለችም? ተሰብሳቢውም ተከትሏቸው ጥፋተኛ ናት ሲል በጩኸት በየነ እናም በቁጥጥር ስር ተዋል ሲል በከፍተኛ የጩኸት ድምፁ ፈረደ። ክሪስቲም አሉ ዛሬ የአሜሪካና የሕዝቧ ብቸኛ መድህን ዶናልድ ትራምፕ ናቸው። ብዙ ብዙ የፖለቲካ ሰዎች የዶናልድ ትራምፕ የንግዶች የስራ ኃላፊዎችና ሌሎችን በተናገሩበት በዚህ መድረክ ላይ የብዙውን ሰው ትኩረት ከሳቡት መካከል የሀያ ሁለት ዓመቷ ወጣትና በቅርቡ ከኮሌጅ የተመረቀችው ልጃቸው ቲፋኒ ትራምፕ አንዷ ነበረች። ዶናልድ ትራምፕ ዶናልድ ትራምፕ አንዳች ነገር ጀምሮ ግማሽ መንገድ ላይ ቀርቶ አያውቅም። አባቴ በተፈጥሮ ሰው አበረታች ነው። በነገራችን ላይ ቲፋኒ የምትወለደው ከአሁኗ ባለቤታቸው ሜላኒያ ትራምፕ ሳይሆን ከቀድሞ ባለቤታቸው ማርላ ሜፕልስ ነው። ዶናልድ ትራምፕ ትንሹ የዶናልድ ጄ ትራምፕ የበኩር ልጃቸው ነው። አሁን የትራምፕ ድርጅት ምክትል ዋና ፕሬዚዳንት ነው። ለአባቴ ሰዎች አንድ ነገር አይቻልም ሲሉት፣ ያኔ እሱ ለተግባር ይነሳሳል። ያ ፕሬዚደንት ሊሆን የሚችለው የእኔ ቀራፂ የቅርብ ጓደኛ አባቴ ዶናልድ ትራምፕ ነው። ስንመርጠው ደግሞ አሜሪካን እስካሁን እንዳልነበረች አድርገን መልሰን ኃያል እናደርጋታለን አለ። በዚህ የሪፐብሊካን ፓርቲ ጉባኤ ላይ ካልተገኙ፣ ዶናልድ ትራምፕን ካላጸደቁ የፓርቲው አንጋፋ መሪዎች መካከል ጉባኤው የሚካሄድባት የኦሃዮ ግዛት ገዥና የቀድሞ ተፎካካሪያቸው ጆን ኬሲክ አንዱ ናቸው። የዶናልድ ትራምፕ ዘመቻ ኃላፊ አሳፋሪ ሰው ናቸው ሲሉ ወርፈዋቸዋል። ትናንት ላስ ቬጋስ ተገኝተው ንግግር ያደረጉት የዲሞክራቲክ ፓርቲው ታሳቢ እጩ ሂላሪ ክሊንተን መጋረጃው ሲገለጥ የሚታየው ለአሜሪካ ሕዝብ አንዳች ቁብ የሌለው ዶናልድ ትራምፕ ብቻ ነው ብለዋል። ለመሆኑ ይህ የዩናይትድ ስቴትስ ምርጫ ሂደት ለዓለም ያለው ትርጉም ምንድን ነው? ቁጥሩ የበዛ የሚዲያ ባለሙያ ያሰማራውን የአሜሪካ ድምፅ ራዲዮ ጣቢያን ዳይሬክተር አማንዳ ቤኔትን እዚሁ ከጋዜጠኛው መካከል አገኝቼ ጠይቄያቸው ነበር። Well, American politics influences the world, and the world influences የአሜሪካ ፖለቲካ በዓለም ላይ ተጽዕኖ አለው፣ የዓለም ፖለቲካም በአሜሪካ ፖለቲካ ላይ ተጽዕኖ አለው። ሰዎች እዚህ ያሉት እኛ እንዲመጡ ስለፈለግን አይደለም። ምክንያቱ እነሱ እዚህ እየተካሄደ ባለው ሁኔታ ላይ ቀልባቸው ስላረፈ ነው። በአንድ በኩል የምርጫው ሂደት የሚስብ ነው፣ በሌላ በኩል ደግሞ ውጤቱ በእነሱ ህይወት ላይ ትርጉም ስላለው ነው። ከተለያዩ የዓለም ክፍሎች የመጡ የመገናኛ ብዙሀን ባልደረቦች ናቸው እዚህ የሚገኙት እና ሂደቱን እየዘገቡ ያሉት በዚህ የሪፐብሊካን ፓርቲ ጉባኤ ላይ ከተለያዩ አካባቢዎች ወደ ክሊቭላንድ የገቡ ተቃዋሚዎች እና ደጋፊዎች በየቀኑ ሰልፎችን እያደረጉ ነው። ብዙዎቹ ሁለቱንም እጩዎች የማይደግፉ በሁለቱም ላይ ምቾት የማይሰማቸው ናቸው። በፌስቡክ በየዕለቱ የሚከናወኑ አንዳንድ ሁኔታዎችን እየተከታተልኩ በቀጥታ ዘግብላቸዋለሁኝ። ከዚህ የራዲዮ ዘገባ በተጨማሪ ተከታተሉኝ። አርባ አንደኛው የሪፐብሊካን ፓርቲ ጉባኤ። ለአሜሪካ ድምፅ ሰሎሞን አባተ ነኝ። አሁንም በሪፐብሊካን ፓርቲው ጉባኤ መናሀሪያ ክሊቭላንድ ነው የምንቆየው። ከትላንት በስቲያ ሰኞ ማታ የሪፐብሊካን ፓርቲ አባላት ጉባኤያቸውን የከፈቱት ከአዳራሹ ውጭና ውስጥ ተቃውሞ እየተሰማ በነበረበት በከፍተኛ ሁካታ መሀል ነበር። ተቃውሞም እጩነቱ በይፋ እንዲጸድቅላቸው እየተጠባበቁ ባሉት በዶናልድ ትራምፕ ላይ የተነጣጠረ ነው። የኒውዮርኩ ባለብዙ ሕንጻ ቱጃርና ባለቤታቸው ሜላኒያ የጉባኤውን ተሳታፊዎች በዲሞክራቷ ተፎካካሪያቸው ሂላሪ ክሊንተን ዘመቻ ላይ ለማግባባት በማለም ባልተለመደ አካሄድ በጉባኤው መክፈቻ ምሽት ንግግር አሰምተዋል። የቪኦኤው የብሔራዊ ጉዳዮች ዘጋቢ ጂም መሎን ያጠናቀረውን ዘገባ ዝርዝር እንሆ። ዶናልድ ትራምፕ የተለመደውን የሪፑብሊካን ፓርቲ ጉባኤ አሰራር ተወት አድርገው በመክፈቻው ላይ ንግግር አሰምተዋል። በከፍተኛ ደረጃ ነው የምናሸንፈው። ክቡራትና ክቡራን፣ በጣም አመሰግናቸዋለሁ። ወዲያውም ለጉባኤተኛው ባለቤታቸው ሜላኒን መድረኩ ላይ ወጥተው አስተዋወቁ። The next First Lady of the United States. <entreprises> Melania Trump. If you want someone to fight for you and your country, I can assure you he's the guy. ለናንተና ለሀገራችሁ የሚታገልላችሁ ሰው ከፈለጋችሁ የሚያዋጣችሁ ትራምፕ ነው ያን ላረጋግጥላችሁ እችላለሁ። ፈጽሞ ወደ ኋላ አይልም። ከሁሉም በላይ ደግሞ ፈጽሞ አያሳፍራችሁም። ይሁን እንጂ የእሳቸው ንግግር የፕሬዝደንት ባራክ ኦባማ ባለቤት ሚሸል እንደ ኤሮፓውያን አቆጣጠር በ2008 ዓመተ ምህረት በዲሞክራቲክ ፓርቲው ብሔራዊ ጉባኤ ላይ ካሰሙት ንግግር ጋር ቃል በቃል ተመሳሳይነት ስላለው ውዝግብ ቀስቅሷል። የትራምፕ ዘመቻ ባለስልጣናት ግን ሁለቱ ሴቶች በአጋጣሚ ተመሳሳይ ቤተሰባዊ ስሜት ስላላቸው ንግግሮቻቸው ተመሳስለው እንደሁ እንጂ ተቀንጭቦ የተኮረጀ ነገር የለም እያሉ አስተባብለዋል። ቀደም ብሎ ግን ጉባኤው በተለመደው መንገድ ነበር የተከፈተው። ይህ ጉባኤ አሁን ስርዓት ይይዛል። ሆኖም የዶናልድ ትራምፕን እጩነት የሚቃወሙ የፓርቲው አባላት እሳቸው እንዳይመረጡ ተቃውሞ አሰሙ። በጉባኤው አዳራሽ ውስጥ የታየ ከፍተኛ ስሜታዊ ትዕይንትም ነበር። አይ የሰፈሩትን ደንቦች የምትደግፉ አይ በሉ የማትደግፉ ደግሞ ኔ ይበሉ። በሊቀመንበሩ አስተያየት በመደገፍ አይ ያሉት ቁጥር ይበልጣል። ከጉባኤው አዳራሽ ውጪ ደግሞ ተቃዋሚዎች የከተማዋ የክሊቭላንድን ጎዳናዎች በመያዝ ዶናልድ ትራምፕንና ጉባኤውን መቃወማቸውን ቀጠሉ። በከፍተኛ ደረጃ የታጠቁ ኃይሎችም ተቃዋሚዎቹን ተጋፈጡ። ለአራት ቀናት በሚቆየው የሪፑብሊካን ፓርቲው ጉባኤ ነገ ሐሙስ ፕሬዚደንታዊ እጩነቱን የመቀበል ንግግር አድርገው ነው ትራምፕ ጉባኤው የሚጠናቀቀው። ያለምንም ማወላወል ልደግፋቸዋለሁ እንዳልል በደንብ አላውቃቸውም፣ ግን ሌላ አማራጭ ስለሌለ በደስታ ደግፋቸዋለሁ። ይሁንና ሚስተር ትራምፕን የሚደግፏቸው ሳይቀሩ ተቀናቃኛቸው ዲሞክራቷ ሂለሪ ክሊንተንን ማሸነፍ አይቻላቸው ይሆናል የሚል ስጋት እንዳላቸው ነው የሚናገሩት። ሚስስ ክሊንተን እዚያው ኦሃዮ ውስጥ ሲንሲናቲ ከተማ አንጋፋው ለጥቁሮች መብት ተሟጋች ድርጅት ኤንኤኤሲፒ ጉባኤ ላይ ንግግር አድርገዋል። happening up in Cleveland today. ሁላችንም እንደምናውቀው ክሊቭላንድ ውስጥ ሌላ ጉባኤ እየተካሄደ ነው። ተፎካካሪ ሌላ አስተያየት ሊኖረው ይችላል። እኔ በበኩሌ ግን በአሁኑ ሰዓት ሌላ የትም ቦታ መሆን አልፈልግም። እዚህ እናንተ መሃል በመሆኔ ደስተኛ ነኝ። የሪፐብሊካኑ አዲስ መውጭ አለን። የሪፐብሊካኑ ጉባኤ በሚካሄድባት ክሊቭላንድ ተቃውሟቸውን በመግለጽ ላይ የሚገኙ አንዳንድ አሜሪካውያን የዘንድሮው ምርጫ መላና አማራጭ የጠፋበት ሂደት ነው ብለው እንደሚያምኑ እየተናገሩ ነው። ዛሬም በብዙ መቶዎች የሚቆጠሩ ተቃዋሚዎች ከጉባኤ አዳራሽ ፊት ለፊት የዶናልድ ትራምፕን ፖሊሲዎች በመቃወም ላይ ናቸው። የኬንያ የጸጥታ ኃይሎች ካለፉት ሁለት ዓመታት ወዲህ ናይሮቢንና ሰሜን ምስራቅ ኬንያን ከአልሻባብ ደጋፊዎች ለማጽዳት በያዙት እንቅስቃሴ በርካታ ሰዎች የገቡበት እንዳይታወቅ አድርገዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ከሷል። ድርጅቱ አክሎም የኬንያ መንግስት ባለሥልጣናት በአሸባሪነት የሚጠረጠሩ ሰዎችን ከመሰረታቸው ለመንቀል የያዙትን ዘመቻ ገታ በማድረግ እርምጃውን እንዲመረምሩ ያቀረበውን ጥሪ ጠቅሶ መሐመድ ዩሱፍ ለአሜሪካ ድምፅ ራዲዮ ከናይሮቢ ያጠናቀረውን ዘገባ አዳነሽ ፍስሀዬ ታቀርባለች። ሞትና መሰወር በሚል ርዕስ የወጣ ዘገባ ካለፉት ሁለት ዓመታት ወዲህ 34 የሚሆኑ በተለያዩ የሀገሪቱ የጸጥታ ኃይሎች እጅ ላይ የወደቁ ሰዎች የገቡበት አልታወቅም ይላል። የሂማን ራይትስ ዋች ዋና ስራ አስኪያጅ ኬኔት ሮት የተለያዩ የሀገሪቱ የጸጥታ አገልግሎቶች፣ ወታደራዊ ኃይሉም ጭምር በሰብአዊ መብት ረገጣዎች ተግባር ተሳትፈዋል ብለዋል። በዚህ ዘገባ ላይ ትኩረት የምንሰጠው በ54 ሰዎች ላይ ነው። ከ54ቱ የ11ዱ አስከሬኖች ተገኝተዋል። በቴክኒክ አንጻር ሲታይ አስከሬኖች ስለተገኙ የገቡበት አልታወቀም ለማለት አይቻልም። ሆኖም የመሰወሩ ዘዬ አካል ናቸው፤ ሲታሰሩ ከታዩ በኋላ የገቡበት አይታወቅም። የጸጥታ ኃይሎቹ እንቅስቃሴ ትውልደ ሶማሊያ የሆኑ ወጣት ኬንያውያንን እስላም የሃይማኖት መሪዎችንና የሙስሊም ትምህርት ቤቶች አስተማሪዎችን ኢላማ ያደርጋል። አደን ዩስፍ የተባለ ሰው ወንድሜ ባለፈው ዓመት ማንዴራ በተባለች ከሶማሊያ ጋር በምትዋሰን ከተማ የገባበት አልታወቀም ብሏል። ዑመር የተባለው ወንድሙ ሁለት የወንጀል መርማሪ ፖሊሶች ከያዙት በኋላ የት እንደገባ አይታወቅም ይላል ዩሱፍ። ወንድሜ ሻይ ቤት ነበርና በአካባቢው በሚገባ የሚታወቁ ሁለት የወንጀል መርማሪ ፖሊሶች አንዳንድ ጥያቄዎች ልንጠይቅ እንፈልጋለን ብለው ወሰዱት ይላል ዩሱፍ። ወንድሜ ፖሊሶችን ያውቃቸው ስለነበር አብሯቸው ሄደ ከዚያ በኋላ የት እንደገባ አላውቅም ሲል ገልጿል። ሰዎች ከተያዙ በኋላ አንዳንዶቹ በሰሜን ምስራቅና በሌሎች የሀገሪቱ ክፍሎች ወደሚገኙ ማጎሪያ ሰፈሮች እንደሚወሰዱ መርማሪዎች ለማወቅ ችለዋል። ሂማን ራይትስ ዋችና ኃላፊው እያንዳንዱ በሀገሪቱ ያለ የጸጥታ ክፍል በጸረ ሽብሩ እንቅስቃሴ ይሳተፋል ይላሉ። ስ ፈርት ዲስ ይህ ድርጊት እንደ ተሸፋፈነ ሊቀር አይችልም። በሌላ አነጋገር የመሸፋፈኑ ሙከራ ሊዘልቅ አይችልም። አንዳንዴ እስረኞቹ በፖሊስ ጣቢያው ባይመዘገቡም ወደ ፖሊስ ጣቢያ ይወሰዳሉ። ሆኖም ሁሌም ቢሆን በወታደራዊ ሰፈር ወይም ደግሞ እጫካ ውስጥ በሚገኝ ወታደራዊ ማጎሪያ ሰፈር ይያዛሉ። አንዳንዴ ደግሞ አስከሬናቸው ይገኛል። ኬንያ ውስጥ የሚታየውን ሰዎችን የማሰወር የመግደልና መብታቸውን የመርገጥ ተግባር ተገቢ ሊያደርግ የሚችል ነገር የለም። የፖሊስ ኃይል ቃል አቀባይ ቻርለስ ኦዊኖ፣ ፖሊስ ሰዎችን በማሰወር ተግባር አልገባም ይላሉ። ነፃ መርማሪ አካልና ለአይን ምስክሮች የደህንነት ከለላ የሚሰጠው ክፍል በአንድ ፖሊስ ላይ ጣታቸውን ቢቀስሩ እንደ ማንኛውም ወንጀለኛ ለፍርድ እናቀርባቸዋለን። አራት ኬንያውያን ፖሊሶች ከሦስት ሰዎች ሞት ጋር በተያያዘ በያዝነው ሳምንት በግድያ ወንጀል ተከሰዋል። ሦስቱ ሰዎች በፖሊስ ተይዘው ነበር ከተባለ ጥቂት ቀናት በኋላ አስክሬናቸው ናይሮቢ አጠገብ በሚገኝ ወንዝ ላይ ተገኝቷል። ነፃው የፖሊሶች ተቆጣጣሪ አካል ፖሊሶችን የመመርመር ስልጣን አለው፣ ሌሎች የጸጥታ ክፍሎችን ግን ሊመረምር አይችልም። መንግስት ወታደራዊ ኃይሉም ጭምር ይፈጽማቸዋል የተባሉትን የሰብአዊ መብት ረገጣዎችን የሚመረምር ኮሚሽን እንዲሰይም ሂዩማን ራይትስ ዋች ጥሪ አቅርቧል። አድማጮች ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገራለን። ወደ ደርባን ደቡብ አፍሪካ ይወስደናል። ከትላንት በስቲያ በደቡብ አፍሪካ ደርባን የተከፈተው 21ኛው ዓለም አቀፍ የኤችአይቪ ኤድስ ጉባኤ ቫይረሱን ለመከላከል የሚያስችሉ አዳዲስ መድኃኒቶች ይፋ ይደረጉበታል ተብሎ ይጠበቃል። በጉባኤው ለመሳተፍ የመስኩን ጠበብትና የህክምና ባለሙያዎች የመብት ተሟጋቾችና ለቫይረሱ የተጋለጡ ዜጎችን ጨምሮ ቁጥራቸው ከ18 ሺህ በላይ የሚሆን ሰዎች ከተለያዩ ሀገሮች የመጥ መጥተዋል፣ ወደ ደርባንም አቅንተዋል። በስፍራው የሚገኙ ዘጋቢዎቻችን ያጠናቀሯቸውን ጨምቃ በኢትዮጵያ በበሽታውን ስርጭት በመከላከልና በህክምና ስራ ከተሰማሩ ባለሙያዎች በጉባኤው በመሳተፍ ላይ የሚገኙ አንድ ኢትዮጵያዊ አነጋግራ ተከታዩን መስታወት እንዲህ አጠናቅራለች። ይህ ዓመታዊ ዓለም አቀፍ ጉባኤ ኤች አይ ቪ ኤድስን በመከላከልና በመቆጣጠር ዙሪያ ምን እንደተሰራ ይገመግማል። ለቀጣይ መጪ አምስት ዓመታት ሊተገበሩ የሚገባቸውን አዳዲስ እቅዶችም ያወጣል። የተባበሩት መንግስታት ዋና ጸሐፊ ባንኪሙን በደቡብ አፍሪካ ደርባን እየተካሄደ ባለው ኮንፈረንስ ላይ ባደረጉት ንግግር ኤች አይ ቪ ኤድስን ለማጥፋት የበለጠ መስራት ይገባናል በማለት አለም አቀፍ የመድኃኒት ስርጭቱ ተጠናክሮ መቀጠል እንዳለበት ተናግረዋል። በአሁኑ ወቅት በዓለም ዙሪያ የሚታየውን የኤችአይቪ ቫይረስ ስርጭት ለመቀነስ ለቫይረሱ የተጋለጡ ሰዎች የሚያስፈልጋቸውን የመድኃኒትና ሌሎች የሕክምና አቅርቦቶች ሊያገኙ ይገባል የሚያስፈልጋቸውንም ሁሉ በተቻለ ፍጥነት ልናሟላ ጭምር በማለት ተናግረዋል። በዓለማችን ስድስት ሺህ የሚሆኑ ሰዎች በየቀኑ ወደ ሁለት ሚሊዮን የሚጠጉ ሰዎች በዓመት በቫይረሱ እየተያዙ እንደሆነና ይህን ለመቆጣጠር አሁንም የበለጠ መሰራት እንዳለበት በስብሰባው ላይ ተጠቅሷል። ዶክተር ተከስተ በኢትዮጵያ የዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል ሲዲሲ በኤች አይቪ ኤድስ ዙሪያ ላይ ለበርካታ ዓመታት ሰርተዋል። በኢትዮጵያ ቫይረሱ ያለበትን ሁኔታ ከቀድሞ ጋር እያነጻጸሩ ሲገልጹ ነው እንግዲህ ኤችአይቪ ኢንፌክሽን በሀገሪቱ ውስጥ ከጀመረ ብዙ አመታት አልፎታል። ሆኖም ግን ካለው ከቀደምት ሁኔታዎች በአሁኑ ጊዜ ኤችአይቪ ስርጭትና መተላለፍ ከጊዜ ወደ ጊዜ እየቀነሰ ነው ያለው። ይህ እንግዲህ በሀገሪቱ ውስጥ እስከዛሬ የተሰሩት የመከላከል ስራዎች፣ ሕክምና ለዚህ እና ደግሞ ህብረተሰቡ ጥንቃቄ በማድረግ ኤችአይቪን እንዳይዞ በማድረጉ የነበሩ ያልነበሩ ብዙ ነገሮች በአሁኑ ጊዜ ያሉ ለምሳሌ ክሊኒካል ስራ ውስጥ ወይም በዓለም አቀፉ ግሎባል ፈንድ ለ9.2 ሚሊዮን ሰዎች በ2015 መገባደጃ እና በተጨማሪ ለ100 ሺህ ሰዎች ደግሞ በየወሩ እስከ 2015 ዓ ም አጋማሽ ድረስ መድኃኒትን በማሰራጨት ሲሰራ ቆይተዋል። 54 በመቶ ከሚሆኑ ሰዎች በላይ በዚህ ዓለም አቀፍ የመድኃኒት እርዳታ እየተደረገላቸውም ይገኛል። በደቡብ አፍሪካ ደርባን እየተካሄደ ያለው የአለም አቀፉ የኤች አይ ቪ ኤድስ ኮንፈረንስ ላይ በደማቸው ኤች አይ ቪ ኤድስ የተገኘባቸው ሰዎች የህግ ከለላ እንደሚያስፈልጋቸውም ተገልጿል። ኤች አይ ቪ ኤድስ በደማቸው የተገኘባቸው ሰዎች እንደ ጥፋተኛ መቆጠር እንደሌለባቸውና ማግለል እንደማይገባ በአለም አቀፉ ኮንፈረንስ ላይ የተገኙት የመብት ተሟጋቾች አበክረው ተናግረዋል። ናይሮቢ የሚገኘው የመብት ተሟጋች አለን ማላቼ በኬንያ ያለውን ሁኔታ ሲናገር እጅግ የሚያስጨንቀኝ ጉዳይ በኬንያ ከፍተኛ ፍርድ ቤት በመታየት ላይ ያለው ሐኪሞች ያለ ሴቲቱ ፍቃድ ከቫይረሱ ጋር የምትኖርን ሴት ማኅፀን በቀዶ ጥገና እንዲቋጠር የሚያስችል የሕክምና ዘዴ መጠቀማቸው ነው። ለዚህም ምክንያቱ ከቫይረሱ ጋር የሚኖሩ ሴቶች በእርግዝና በቫይረሱ ሳቢያ የተዳከመ በሽታ መከላከል አቅማቸውን ይበልጥ ሊያዳክሙትና ራሳቸውንም ለአደጋ ሊያጋልጡ ይችላሉ በሚል እሳቤ የተነሳ ነው። ይህ የሴቶችን ጤንነትና የሰብአዊ መብት እንዲያስከብሩ የሚጠበቁት እነኚህ የሕክምና ባለሙያዎች በራሳቸው እየወሰዱ ያሉት እጅግ የከፋ መጠነ ሰፊ የመብት ጥሰት ነው። ከኢትዮጵያ ጤና ጥበቃ ቢሮ ባገኘነው መረጃ መሰረት እስካሁን በኢትዮጵያ ኤች አይ ቪ ኤድስን ለመቀነስ በታቀደው መሰረት የተገኘው ውጤት የሚያበረታታ ነው። የሚጠበቅም በደቡብ አፍሪካ ደርባን በዚህ ሳምንት እየተካሄደ ያለው የዓለም አቀፉ የኤች አይ ቪ ኤድስ ኮንፈረንስ ዘንድሮም ትኩረት ሰጥቶ የተነጋገረው በሴተኛ አዳሪነት የሚተዳደሩ ሴቶችና አዳጊ ወጣቶችን ከቫይረሱ በመከላከል ዙሪያ ላይ ነው። እንደ አውሮፓውያን አቆጣጠር ከሁለት ሺህ ዓመተ ምሕረት ጀምሮ በተለይም በአፍሪካ በርካታ ወጣቶች በቫይረሱ ምክንያት ሕይወታቸውን ማጣታቸውም በኮንፈረንሱ ላይ ተጠቅሷል። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በሁለተኛው አጋማሽ ቀዳሚ ወደሆነው ዝግጅት ነው የምናልፈው። ኢትዮጵያውያን በአሜሪካ አዲሱ ባለቤቱ ሲገኝ ሁሌም እንደሚሆነው ጥያቄ ላስከትል ነው። ቀደም ሲል ያለ ቦታው ተናግሬ ይሆናል። ሳልጠይቅ መልስ እየሰጠ ነው። ጥሩ ነው። ስንጀምር ተናግሬ ነበር። ሶሎሞን ክሊቭላንድ ነው ያለው የሪፐብሊካን ፓርቲውን ጉባኤ እየሸፈነ ነው። እዛ እንግዲህ ኢትዮጵያኖች የሌሉበት የለም፣ በየ ቦታው አሉ እና እዛ ያሉ ኢትዮጵያውያን በዚህ ምርጫ ላይ ምን አስተያየት አላቸው ስል የእሱም እንግዶች የእኔም እንግዶች አንድ አይነት ሆኑ እና በነካ እጅ አልከው ማናቸው እንግዶችን አስተዋውቅ አክሊሉ ሰራፊው ደምሴ ክሊቭላንድ ነዋሪ በሲድ የሚታወቁት ኢንጂነር ክሊ ደምሴ። እሺ ከዛ ደግሞ ዶክተር ብሩክ እዛ ነዋሪ ናቸው። እነዚህ ሰዎች በምርጫው በኩል ያላቸው ዶክተር ብሩክ ኃይሉ ብሩክ ኃይሉ የቀድሞ አምባሳደር። እነዚህ ሰዎች ስለ ኢትዮጵያውያን በምርጫ ረገድ ያላቸውን ሁኔታ እንዲያስረዱ እኔ የምጠይቅ ብዬ አብረን ከሰሎሞን ጋር ሰርተናል እና የሰሎሞንም የኔም ንግዶች ናቸው። የኔ እንግዲህ እንደ ፕሮግራሙ ጥሩ ኢትዮጵያውያን በአሜሪካ ቀድማል። ወደ ዝግጅታችሁ ንጠቅ። አዎ እንግዲህ ማለት ብዙ ጊዜም ብቆይ እንግዲህ ኦሃዮ ውስጥ ነው ለብዙ ጊዜ ያለሁት። የኢትዮጵያውያኖች አስተሳሰብ በፖለቲካ መስክ የተለያየ ሊሆን ይችላል። ለምሳሌ በእናንተ አካባቢ በሜሪላንድ እና ቨርጂኒያ አካባቢ ኢትዮጵያን አሜሪካን ካውንስል የሚባለው ትራምፕን የሚደግፉ አሉ። እነሱ ለምን ነው ትራምፕን የሚደግፉት ብሎ ጥያቄ ማቅረብ ይቻላል። ነገር ግን የእነሱ አቀራረብ ስትራቴጂክ ይመስለኛል። ማለትም ዴሞክራቱንም ይደግፋሉ፣ ሪፐብሊካኑንም ይደግፋሉ። በብዙዎች ኢትዮጵያውያን በዚህ አካባቢ ያሉት አንዳንዴ ሲናገሩ ምንድን ነው የኦባማ አድሚኒስትሬሽን ለአፍሪካ ምን አደረገላት? ለኢትዮጵያ ምን አደረገላት? እንዲሁም የማንፈልገውን ነገር ነው የሚያደርጉት የሚሉ አሉ። ሌሎች ደግሞ ሪፓብሊካኖች ለአፍሪካ በተለይ ቡሽ 43 ለአፍሪካ ከ15 ቢሊዮን ዶላር በላይ እርዳታ በማድረግ ኤድስ በአፍሪካ ውስጥ እንዲጠፋ ለማድረግ የሞከረ ከማንኛውም ሌሎች ፕሬዚዳንቶች ዴሞክራትም ሆነ ሪፐብሊካን ብዙ አስተዋጽኦ ያደረገ ሰው ነው። በዚህ ላይ ደግሞ ሪፐብሊካኖች ጠንካራ የዴሞክራሲ አስተሳሰብ ስላላቸው እሱን ለማሻሻል የሚፈልጉ ስለሆኑ በሀገራቸውም ሆነ በሌላው ሀገር ያሉትን መሪዎች ሊያስተጋቡ ይችላሉ የሚሉም አሉ። በተለይም ደግሞ በሃይማኖት ደረጃ ያሉት እንዲያውም ሪፐብሊካኖች ሃይማኖትን ነገር ኤንፈሳይዝ ስለሚያደርጉ ምናልባትም ክርስቲያንነት እየበለጸገ ይሄዳል። ይሄ ምንድን ነው? ቴሮሪዝምም ያጠፉልናል እንደዚህ የሚሉ አሉ እና በሃይማኖት በኩል ደግሞ የአሜሪካ ኮንስቲቱሽን ሴፓሬሽን ኦፍ ቸርች ስቴት የሚባል ነገር አለ። ግን ያንን ጥለው መለየት አለበት የሚባል ነገር አለ። እሱን ሳይገነዘቡ መሪ የሆነ ሰው ሃይማኖትንና አመራሩን አንድ ማድረግ አለበት የሚሉ አንዳንድ ፕሮቴስታንቶችም አሉ በአካባቢው። ኢሚግሬሽንን በተመለከተ ደግሞ ሲናገሩ ምን ይላሉ? አይ ትራምፕ ብዙዎቹን አንዶኪመንትድ የሆኑትን ኢሊጋሎች ከአገር ካስወጣ፣ የሌላቸውን ከሀገር ካስወጣ ምናልባት እኛ ከዚህ በፊት ፔቲሽን ያደረግናቸው ዘመዶቻችን የመምጣት እድላቸው ይጠነክራል የሚሉ አሉ። ሌሎችም ደግሞ ዴሞክራቶች ከሆኑ ደግሞ ምናልባት ሌላውን ከሀገር ሳያስወጡ ያሉትንም በደንብ ህጋዊ እንደሚሆኑበት መንገድ ይፈልጋሉ በሚል ምናልባት አንዳንዶቹ ደግሞ እንደዚህ ችግር ያለባቸው ኢትዮጵያውያን ዴሞክራት የሚደግፉ አሉ። እነሱ የሚሉት ምንድን ነው? ኢሚግሬሽን በደንብ በኛ እንትን ከሆነ እዚህ እስከመጣን ድረስ ለእኛም እስታተሳችን ይስተካከልልናል ብሎ የሚያምኑ አሉ። እንግዲህ በልዩ ልዩ አይነት ያሉ ኢትዮጵያኖች በቢዝነስ በኩል ያሉና ሪፐብሊክ የሚያዘሙት እነሱ ደግሞ ምናልባት ለቢዝነሳችን ጥሩ ነው ብለው በዛች በአንድ ነገር ከራሳቸው ጥቅም ጋር ያገናኙታል እና ደጋፊ ናቸው። ሰብስበ ይባላል። እውነት ነው፣ በዛው ይቀጥሉ። ዶክተር ብሩክ ኢትዮጵያውያን ለትራምፕ የሚል ስብስብ አለ ይባላል፣ እና እሱ ኢትዮጵያውያን ፎር ትራምፕ የሚለውን በዝርዝር ጭብጥ ኢንፎርሜሽን ስለሌለኝ እኔ ከመናገር ይቆጠባል። እውነቱን ለመናገር ኢንጂነር አክሊሉ ለመጨመር አንድ ያልተነሳ ነጥብ አለ፣ ለመደመር ነው። እሱ ምንድን ነው? እኚህ ሰውዬ ዶናልድ ትራምፕ ነጋዴ የፖለቲካ እውቀትና መሰረት የሌላቸው በማ ድምጽ በማትከሻ ላይ ነው። እኚህ ሰውዬ እዚህ ደረጃ የደረሱት እንደሚገባኝ፣ አሜሪካ አንድ ምዕራፍ ላይ ደርሳለች። እሱም ምንድነው? አንድ አይነት ትግል ያለ ይመስላል። አሜሪካዊ ነው ማለት አሜሪካ የምናቃት በመሰረቱ ነጭ አሜሪካኖች በብዛት ፖለቲካውን፣ ኢኮኖሚውን ይዘው የሚጓዙበት ነው። አሁን ደግሞ በምት አመት ውስጥ ዳይቨርስ እየሆነች ሂስፓኒኩ፣ ጥቁሩ በባርነት ጊዜ ቻይኒዝ አሜሪካን ኤዥያን አሜሪካንስ ኢንዶ ፓኪስታኒስ በብዛት አሉ። ከሲያ የመጡ ላቲኖች፣ ሁሉም አሰርቲቭ የሆነ ዜጋ ነውና መብቱን ለማስከበር እየመጣ ነው። እና አሁን ትልቁ መፈክር ዶናልድ ትራምፕ ሌስ ጌት አወር ካንትሪ ባክ፣ አገራችን እናስመልስ ነገር ይመስላል። ና መልሰን እንያዝ እና ራስን ስንጠይቅ ከማ እንመልሶም? እያዘው የሚለውን ጥያቄ ደግሞ ይጭራል። ከማ ልክ እንደተነጠቅን ነገር ኢምፕላይ ያደርጋል። ሁሉም አሜሪካዊ ነው የማይግረንትስ አገር ናት። ነጭም ሆነ የፍልሰተኛ አገር ናት። ያ ከሆነ ፕሪንስፕሉ ሕገ መንግስቱን ለሁላችንም መብት እኩል የሚሰጠን ከሆነ ማ ከማ ነጥቆ እና ትግሉ እዛ ላይ ነው። እና ለዚህም ነው አሁን ደጋፊዎቻችን ስናይ ነጭ፣ ገጠር አካባቢ፣ በሃይማኖቱም ኢቫንጀሊካል በጣም ያከረረ ብሔረተኝነት ስሜት ያለው ወገን የሚሉት አገራችን እናድን በሚል በሙሉ ሜንስትሪም ሪፐብሊካን የምናቃቸውን ሰዎች ትተው ጠቅላላ የተሳፈሩት እኚህ ሰውዬ ላይ ነው። ያ ቃሉ ድክመትና ሾርት ካሚንግ እጥረት እንዳላቸው ያም ሆኖ ተሳፈሩባቸው እና ያንን አጀንዳ ይዘው እሳቸው ደግሞ በጣም አፈጮሌ ናቸው፣ መናገር ይችላሉ። ያን አጀንዳ ይዘው ይዘው ሮጡ ነው የሚባለው። ይኸው ለስልጣን ዋይት ሀውስ ሊገቡ አንድ እርምጃ አንድ ምርጫ ነው የቀራቸው። አቤት ትራምፕ ቢመረጡ ለኢትዮጵያውያን ምን ማለት ነው? ሂለሪ ቢመረጡ ለኢትዮጵያውያን ምን ማለት ነው የሚለውንም አብረው የሚመለከቱት ትራምፕ ለኢትዮጵያ ቢመረጡ እኔ እውነቱን ለመናገር ብዙ አልጠብቅም። ምክንያቱም አጀንዳ እንኳን ከመፈክር ውጭ ይሄ ነው ፕሮግራሜ፣ ኢንተርናሽናል ግንኙነት ፖሊሲ ይሄ ነው፣ አፍሪካን በተመለከተ፣ እስያን በተመለከተ፣ ከአውሮፓ ህብረት ጋር ከኔቶ ጋር ያለኝ አቋም ይሄ ነው እስካሁን የለም እና ከትረምፕ ምንም እስካሁን ያየነው ነገር የለም። ብዙም አልጠብቅም። ክሊንተን እንደሚባለው ኦባማ 2.0 ነው የሚሆኑት ማለት የኦባማ ቅጥያ ብዙ ሀሳቦችን፣ እርዳታን፣ በሀገር ውስጥ የጤና ፖሊሲን፣ ትምህርት ፖሊሲን በተመለከተ የኦባማን ቀጥላለ የሚቀጥለው አራት አመት ነው የሚሉት እና በኦባማ ጊዜ ያለውን ከኢትዮጵያ ጋር ያለውን ግንኙነት ግንዛቤ ስንወስድ ያ እንደገና ተንጸባርቆ የሚቀጥል ነው የሚመስለኝ። ባጭሩ ለማስቀመጥ አድማጮች፣ እንግዶቻችን አሁን መጨረሻ ላይ ሲናገሩ የሰማችኋቸው ዶክተር ብሩክ ኃይሎ ናቸው፣ የፖለቲካል ሳይንስ ምሁር እንዲሁም ደግሞ አቶ አክሊሉ ደምሴ በብዙ ዓመታት እዚህ አሜሪካ የኖሩ እዛው በተለይ ኦሃዮ ክሊቭላንድ የኖሩ ናቸው መጀመሪያ እንደውም ፕሮግራሙ ሲጀመር እሳቸው ናቸው ንግግር የጀመሩት በወጉ አላስተዋወቅኩ ይቅርታ ጠይቃለሁ ሁለቱንም እንግዶች ግን እናመሰግናለን አመሰግናለን አሁን ዲሞክራሲ በተግባር ዛሬ ዝግጅታችን አብላጫውን እዚያው ክሊቭላንድ የሚያስመሸን በወቅታዊ ጉዳይም ላይ የሚያተኩር ነው። ዲሞክራሲ በተግባርም እዚያው ክሊቭላንድ ኦሃዮ የተካሄደ ባለው ዩናይት ስቴትስ ሪፐብሊካን ፓርቲ ጉባኤ ላይ ነው የሚያተኩረው ይላል በመንደርደሪያው። በዚያ የሚገኘው ባልደረባችን ሰለሞን አባተ በጉባኤው ምንነትና አስፈላጊነት ላይ ከሁለት አንጋፋ ኢትዮጵያ ምሁራን ጋር ተወያይተዋል። እንግዶቹ ቀደም ብላችሁ በኢትዮጵያውያን በአሜሪካ የሰማችኋቸው ዶክተር ብሩክ ኃይሉና ና ምህንድስና ባለሙያው አቶ አርግሉ ደምሴ ናቸው በውይይቱ አመሰግናለሁኝ ሁለታችሁም ኢንጂነር አክሊሉም፣ ዶክተር ብሩክም ለዚህ ውይይት በመምጣታችሁ፣ በድጋሚ በአድማጮቻችንም በተመልካቾቻችንም ስም አክብሮቴንም ምስጋናዬንም መግለጽ እፈልጋለሁኝ። ወደ ጉዳዩ ንግባና እስቲ ከመጀመሪያው ጥያቄ እንነሳ። ለመሆኑ ይህ የፓርቲዎች ጉባኤ ምንድን ነው በአሜሪካ ውስጥ ሪፐብሊካን ፓርቲው ሰሞኑን እያካሄደ ነው። በሚመጣው ሳምንት ውስጥ ደግሞ ዲሞክራቲክ ፓርቲው ፊላዴልፊያ ውስጥ ያካሂዳል። ፔንሲልቬኒያ ዋና ከተማ ምንድን ነው ይሄ የጉባኤዎች ወይም ኮንቬንሽን የሚባሉት ዝግጅቶች ትርጉም? ከዶክተር ብሉክርት ልጀምር። አመሰግናለሁ እንግዲህ የአሜሪካ ፖለቲካዊ ስርዓት ፕሬዚደንሻል ፓርቲ ሲስተም የምንለው ሆኖ ፕሬዚደንታዊ ስርዓት ሆኖ በየአራት አመቱ ይመረጣል። ፕሬዚደንቱ ፕሬዚደንቱ ለሁለት ተርም ብቻ ነው የሚሰራው፣ ማክሲመም ስምንት አመት ነው በህገ መንግስቱ። አስር ኤት ፕላስ ቱ ይባላል ፎርሙላው። ምክንያቱም ቫይስ ፕሬዚደንት ሆኖ ፕሬዚደንቱ ቢሞት ተተክቶ የሚሰራው ከሁለት አመት በላይ ከሆነ አንዴ ብቻ ነው የሚመረጠው፤ ከሁለት አመት በታች ከሆነ ግን ሰርቫርግ ሁለቱንም ያጠቃላል ማለት ነው። ይህ እንግዲህ የኤፍዲአርን ዴሎን ሩዝቬልትን ፍራንክሊን ሩዝቬልት በሁለተኛው ዓለም ጦርነት ታዋቂው የአሜሪካ አንቱ የተባሉ በአራተኛው ምርጫቸው ላይ ነው ያረፉትና ያንን ለመገደብ በሚል ውይይት ከተደረገበት በኋላ የተደረገ ስርዓት ነው። እናም ያንን ተከትለው በየአራት አመቱ ኮንቬንሽን ይደረጋል። ኮንቬንሽን ያው ሰፊ ስብስብ ማለት ነው። ከሀምሳው ስቴትና ከሪሌትድ ከሆኑ ቴሪቶሪዎች ፖርቶሪኮ እና ና ሌሎችም አይላንዶች አሉ። ከነሱ ተወካዮች ተልእኮ የሚሳተፉበት ነው። ይህ ኮንቬንሽን የእያንዳንዱ ስቴት ተወካዮች መጥተው የፓርቲ ፕላትፎርም ይባላል የፓርቲውን አቅጣጫ ከተመረጥን ኖቬምበር ላይ ህዳር ላይ ያ ፓርቲ ከተመረጠ ተግባራዊ የምናደርጋቸው ጉዳዮች አጀንዳዎች በኢኮኖሚው፣ በናሽናል ሴኪሪቲው፣ በሆምላንድ ሴኪሪቲው፣ በአለም አቀፍ ግንኙነቱ አሜሪካ ቴሮሪዝምን በመዋጋት ያላት አቋም የመሳሰለውን ዝርዝር አጀንዳዎች ተካተው ተከራክረውበት ተወያይተውበት አንድ አይነት ዶኩሜንት የሚወጣበት ነው። የኮንቬንሽኑ ከልሚኔቲንግ ፖይንት ወይም ዋና ማጠቃለያው መጨረሻው የሚሆነው ቡራኬ ልበለው ብሌሲንግ የሚሰጥበት ነው። ሲፎካከሩ የቆዩት ካንዲዴቶች የሪፐብሊካኑን ፓርቲ ወክለው፣ ዲሞክራቶቹ ደግሞ የሚቀጥለው ሳምንት እንደሚያደርጉት ሁሉ ድምፅ እያሰባሰቡ በፕራይመሪና በኮከስ በሀምሳውም ስቴት እየዞሩ አመት ገደማ እልህ አስጨራሽ እንቅስቃሴ በማድረግ ከስቴት ስቴት እየሄዱ ሪፐብሊካን አባላት መሪዎችን ምረጡን፣ እኔ ይሻላለሁ ከኬሌ፣ እኔ ይሻላለሁ ከኬሌ በማለት አሁን እንደምናየው ዶናልድ ትራምፕ ከ14ቱ ተወዳዳሪ አንዱ ነበሩ። እያሸነፉ እያሸነፉ ድምጻቸው የተደመረ ከየስቴቱን ባሸነፉ ቁጥር ድምፁ እየተደመረ የተደመረ መጥቶ ያችን ማጂክ ነምበር ያችን የተመደበ ቁጥሯ የምትፈለጓ 237ቷን ኦሬዲ አግኝተዋል። ቢያገኙ እሰየው ባያገኙም ደግሞ እዚህ ኮንቬንሽን ላይ መጥተው የመጨረሻ ኦፊሻሊ እሳቸው እኛን ይወክላሉ ተብለው የሚወሰንበት መድረክ ነው፣ በይፋ የሚጸድቅበትና በቃኝ ናቸው እኛን የሚወስኑን ብለው ለእስከ ኖቬምበር ድረስ ምርጫው ይቀጥልና ከዲሞክራቶች ተመራጭ ጋር ዲሞክራቶችም እንደምናውቀው ሂለሪ ናቸው። አዝማሚያው እንደዛ ነው። ሁለቱ ኦፊሻሊ እንግዲህ ኦፊሻል የሆነውን ኮምፒቲሽን ወይ ውድድር ይጀምራሉ ማለት ነው። እና ይሄ ባህላዊ ነው። ለምሳሌ ሪፐብሊካኖቹ ከ856 በፈረንጆች ጀምሮ ነው ኦሃያውን ካን ስቴት ክሊቭላንድ ሶስት ጊዜ ዕድል አግኝታለች። ይሄ ሶስተኛ ጊዜያቸው ነው እዚህ ክሊቭላንድ ሲያዘጋጁ እና ይህን ላለ መቀጠል ይቻላል ግን፣ ለወንድም ለኢንጂኒር አክሊሉ የሚያክልበትን እኔም ከዛ በላይ የማክልበት ነገር የለም። ዶክተር ብሩክ በሚገባ ገልጾታል። በተጨማሪ ደግሞ የኮንቬንሽኑ ወይም የማህበራዊ ስብሰባ የሚያደርጉበት አንዳንድ ምክንያት ምንድን ነው? ለሚመጣው አራት ዓመት ደግሞ በምን አይነት ዘዴ መገናኘት አለብን? ኮከስ የሚባለውን ነገር መቀየር እንችላለን ወይም አንዳንድ የሚተዳደሩበትን ህግ የሚ ተወያይተው የሚጸድቁበት ጊዜ ነው። በዚህም ላይ ደግሞ እንደዚሁም ዋናው ተጠሪ የሪፐብሊካኖቹ በአሁኑ ጊዜ ሚስተር ትራምፕ ቢሆንም ከእሱ ጋር የተወዳደሩት 17 ሰዎች ልዩ ልዩ ለሀገር አስተዋጽኦ እናደርጋለን ያሉት ነገር ካለ እና ጥሩ ለምሳሌ እንደ ቴድ ክሩዝ አይነት ሰዎች ይሄ ይደረግልን ብለው ደጋፊ ካላቸውና የሱ ደጋፊ የእሱ ሀሳብ እዛ ውስጥ መጨመር ካለበት ተከራክረው የሚያስገቡበት ነው። ከዛ በኋላ እንግዲህ ሪፐብሊካን ፓርቲ ብዙ የተለያየ ድምጽ ያላቸው ሰዎች ስላሉ በዚህ በኮንቬንሽኑ ጊዜ አንድነትን መስርተው በአንድ ቃል በአንድ መስመር የሚጓዙበትን የሚተረጉሙበት ወቅት ነው ማለት ነው እና ይሄ የሚያሰባስባቸውና አንድነታቸውን የሚገልጹበት መነጋገሪያ መድረክ ነው። እንግዲህ እንደተባለው ይሄ መድረክ ምናልባት ዶናልድ ትራምፕ ያንን የሚፈለገውን ቁጥር የልኡካን ቁጥር ባያገኙ ኖሮ የመፎካከሪያ መድረክ ይሆናል ተብሎ ነበር የሚጠበቀው። ነገር ግን አግኝተውትም ዶናልድ ትራምፕ ብዙ ችግር አለባቸው። በፓርቲያቸው ውስጥ ዶናልድ ትራምፕ የሚባል እጩ ማየት አንፈልግም የሚሉ ሪፐብሊካን ቁጥራቸው ትንሽ አይደለም። በትናንትናውም ጉባኤ ላይ አይተናል። በዛው በጉባኤው ላይ ተገኝተው እንቅስቃሴ ሲያደርጉ የነበሩ ረግጠው የወጡ ሁሉ እንደነበሩ ስብሰባውን አይተናል እና ምንድን ነው ሮል ኮል የሚሉትም ጥያቄ ነበራቸው እና ምንድን ነበረ የሚፈልጉት? በዛስ ሁኔታ እንዴት ሊቃኝ ይችል ነበረ? ያቀረቡት ፊርማ ተቀባይነት አግኝቶ ቢሆን ኖሮ ጥያቄያቸው ቢመለስ ኖሮ የራሳቸውን ካንዲዴት አልተርናቲቭ፣ አማራጭ ካንዲዴት የመሰየም መብት ለማግኘት ነበር ጥረታቸው። ይሄ ግን ከረፋዱ ተኮላሽቶባቸዋል። ሁኔታ በፊቱንም ፎርሙላው አልመጣም። ኢኩዌሽኑ ኦሬዲ 237ቱን ድምፅ አግኝተዋል። ቀመሩ ቁጥሩ አዎ ዝቅ ቢል ኖሮ ልክ ነው። አሁን ግን ይሄ ኦረዲ ከሽፎ የመጣ ነው። ነገር ግን አንተውን በሚል በእልህም በተለይ ይሄን የሚያቀነባብሩ አንቶ የተባሉ ትላልቅ የሪፐብሊካን ፓርቲ መሪዎች አሉ። ግንባር ቀድሞ ሚት ራምኒ እንደምታስታውሰው አቶ ሰለሞን የዛሬ አራት አመት የሪፐብሊካኑ ፓርቲ ወክለው ከኦባማ ጋር የተወዳደሩት እሳቸው እና የዩታ ዴሌጌሽን እና ሌሎችም ኢቨን ዎክአውት ያደረጉት መጨረሻ ላይ ሳይሳካ የኦሃዮ ሁሉ የተወሰኑ ዴሌጌቶች ለቀው ወጥተዋል እና በዛ ተውጦባቸው ተበሳጭተዋል እውነቱን ለመናገር እና ሊሆን ያልቻለበት ምክንያት በሚገርም ሁኔታ እኚህ ሰውዬ ዶሚኔት አድርገዋል እሳቸውና ደጋፊዎቻቸው ዶናልድ ትራምፕ ሊያዳምጧቸው እንኳን ያላቸው ፍላጎት አይመስልም ነበር ይሄ ደግሞ አንድ ፓርቲ ጤንነቱንና ህልውናውን ማስጠበቅ ከፈለገ ማዳመጥ አለበት የእነሱ ድምጽ ዝቅ ቢልም ይሄ ብዙ ክርክር ፈጥሯል። ብዙ አንቻ ግራንቻ ውስጥም ገብተዋል እና ሮል ኮልም ያሉት እስቲ አንድ በአንድ ድምጽ ይጠራና እስቲ እኔው በየስቴቱ አዘ ግሩፕ አዎ እና ኦፕንሊ እንወቀው ማለማ ድምፅ እንደሚሰጥ ነው። ይሄ ሊያውን ችሏል። አድማጮች፣ የምሽቱ የመጨረሻ ቅንብራችን ሴቶችና ቤተሰብ ነው። ዋሽንግተን ዲሲ ነዋሪ ለሆኑ አፍሪካውያን የጤና የትምህርትና የማኅበራዊ አገልግሎቶች የሥራ ዕድሎችን ለማረጋገጥ በከተማዋ ከንቲባ ጽሕፈት ቤት የተቋቋመ ቢሮ አለ፣ የአፍሪካውያን ጉዳዮች ቢሮ የሚባል። ወይዘሮ ቅዱስ ገረመው በዚህ ቢሮ የከተማዋ ነዋሪ ኢትዮጵያውያን ማኅበረሰብ ለመድረስ በበጎ ፈቃደኝነት በኮሚሽነርነት ተመርጠው ያገለግላሉ። ማኅበረሰቡ በዚህ መሥሪያ ቤት በሚሰጡት አገልግሎቶች እንዲጠቀም ባለፈው ሳምንት ተማጽኗቸውን አሰምተው ነበር። ወይዘሮ ቅድስት ብዛት ያለው ኢትዮጵያዊ ዲሲ ውስጥ እንደመኖሩ ለምን የሆነ አገልግሎቱን ለማግኘት የማይቀርበው? ወይዘሮ ቅድስት ያብራራሉ። ያ በጣም ጥሩ ጥያቄ ነው። አገልግሎቱ መኖሩ የሚታወቀው በምንድን ነው? በየድርጅቶቹ በዲሲ ውስጥ ባሉ ድርጅቶች በሙሉ ፓምፍሌት አለ። በየጊዜው ደግሞ ስብሰባ እናደርጋለን። ለምሳሌ ከሶስት ቀን በፊት የፖሊስ ጽፈት ቤት የሎየሩ ጽፈት ቤት፣ ሌሎችም ድርጅቶች ትልቅ ስብሰባ አድርገን ነበረ። ይሄውም እዚህ ዲሲ ውስጥ አው ይሄም ደግሞ ማንኛውም ሰው ማንኛውም አፍሪካዊ መብቱን እንዲረዳ ችግር ካለ ወዴት ማመልከት እንዳለበት በትምህርት ቤት ልጆቻቸውን በሚያስተምሩ ጊዜ ችግር ካለ እንዴት አድርገው ወደሚመለከተው መስሪያ ቤት ማመልከት እንደሚችሉ እነዚህን እነዚህን ነገሮችን ለማስተማር ወርክሾፕ አይነት አድርገን ነበር። እና በእውነትም በጣም ትልቅ ተሳትፎ ነበር። ነገር ግን አሁንም ብዙ ወገኖቼን አላየሁኝም። እና ሌላው ደግሞ ትልቁ ችግር በእኛ በኩል ያለው ችግር ደግሞ አንዳንድ ጊዜ ስብሰባ የምናደርገው በኦፊስ ሰዓት ነው በስራ ሰዓት ነው እና በተለምዶ የእኛው ብዙዎቻችን በዛ ሰዓት ስራ ላይ ነው። ሰርቪስ የሚሰጥ መስሪያ ቤት የሚሰራው ስራ ላይ ነው። እሱም ሊሆን ይችላል። በመገናኛ ብዙኃን እንግዲህ የኢትዮጵያውያን ማህበረሰብ መገናኛ ብዙኃን በብዛት አሉ በአካባቢያችንና በዛ አማካይነት ስለዚህ ኮሚሽን ስራዎች የማስተዋወቅ ጥረት ይደረጋል ተደርጓል። እንዳጋጣሚ ሆኖ ይህንን ኮሚሽን በዳይሬክተርነት የሚመራው ሴኔጋሊ ሰውዬ ነው። ከዛ ደግሞ በዴፒቲ ወይም ደግሞ በምክትል ዳይሬክተርነት የምትመራው ኢትዮጵያዊት ነች እና በተቻለው መጠን በዚህ በአካባቢያችን ባሉት የሃይማኖት ድርጅቶች በሬዲዮ ሁልጊዜ ስብሰባ በሚኖርበት ጊዜ የኢትዮጵያኖች ስብሰባም ሆነ የሌሎች አፍሪካኖች ስብሰባ እንገኛለን እና ትልቅ ጥረት ነው የሚደረገው ለመድረስ ግን ከአሁን እንግዲህ በአስረኛ አመቱን ነው የሚያከብረው ይሄ ኦፊስ እስካሁን ድረስ የፉት ስራውን ወይም ደግሞ መሰረት የመጣል ነበር የሚደረገው። ከዚህ በኋላ የእኔ ተስፋ ብዙ ሰው እንሰበስባለን ብዙን ቁጥር በኖረንም ቁጥር የመረጥናቸው ሰዎች እኛን ሊሰሙ የሚችሉት ስለጮህንና ስለተናገርን ብቻ አይደለም፣ ቁጥራችንን ሲያዩ ነው። አምስት ሰው ሄዶ እንዲህ አድርጉልን ከሚል ይልቅ ሁለት መቶ ሀምሳ ሺህ ሰው እንዲህ አርጉልም ቢል ወዲያው ነው የሚሰሙት። ምክንያቱም መመረጥ የሚፈልጉት ሰዎች ቁጥር ነው የሚያዩት ቁጥር ነው የሚያዩት። እና ስለዚህ ይሄ ኦፊስ ተስፋ አደርጋለሁ እንዲህ እንዲህ አይነት ነገሮች ላይ ወደፊት ይሰራል ብዬ አስባለሁ እና በመስራትም ላይ ነው። ጥሩ ነው። ወይዘሮ ቅድስት ባለፈው ስለ ዩኤስ ምርጫ በተደረገው ውይይት ላይ አንደኛዋ ተናጋሪ የነበሩት ይህ ኮሚሽን የአፍሪካ ጉዳዮች ኮሚሽኑ እንደ ሌሎቹ እንደ የላቲኖዎች ኮሚሽን እንደ መሳሰሉት ተጠቃሚ እንዲሆን በዚህ አካባቢ የተደረገ ትግልና የተገኘ ውጤት አለ። እስቲ እሱን ሰፋ አድርገው ያውሩን። ቁጥር ሲበዛ ጉልበት ይሆናል፣ ጉልበት ይሆናል። ያ ጉልበት ደግሞ ወደ ገንዘብ ነው የሚተረጎሙ እና እነዚህ ቀደም ብለሽ የጠቀሻቸው አንቺ የላቲኖ የቻይና ወይም ደግሞ የኤዥን ኮሚኒቲዎች ብዙ ገንዘብ ይሰጣቸዋል፣ እንደ ፈንድ አላቸው። ይሄ የሆነው ምክንያት ምንድን ነው? ቀደም ብዬ እንደ ተናገርኩት ቁጥራቸውን አብዝተው ስለሚ አሳዩ ነው። ይሄ ካለ ይመጣል ገንዘቡ። እስከ ዛሬ ድረስ ጥረትም ተደርጎ አሁንም ቢሆን ይሄ የአፍሪካ ኦፊስ ከሌሎቹ ከሚያገኙት በታች ነው የምናገኘው ፈንድ። የምናገኘው ስል እኔ ደሞዝተኛ አይደለሁም። ይህ እንድታውቁ ፈልጋለሁኝ። እንደ ኮሚሽነር የሚያገለግሉት በበጎ ፈቃደኝነት በበጎ ፈቃደኝነት ነው። ትልቅ ደስታ ይሰማናል እንደሱ በማድረጋችን ደግሞ በኮሚኒቲያችን ውስጥ ደግሞ እንዲህ አይነት ድምጽ ማስተላለፋችን ያ ራሱ እንደ ደሞዝ ነው እኛ የምንቆጥረው። ነገር ግን አሁንም ደግሜም ደጋግሜም በብዛት መምጣት አለብን። ካልመጣን ማንም የሚሰማን የለም እኔ አንድ ማህበረሰቡ ቁጥሩን ማሳየት አለበት። እሱ ነው ትልቁ ነገር። ለዚህ ነው የላቲኖዎቹ ወይም ኤዥያኖቹ ብዙ ገንዘብ የሚያገኙት። ለዚህ ነው የሚመደበው። ገንዘብ ለምን ለምን ነገሮች ነው የሚውለው? እስካሁን ድረስ የኦፊሱን ማካሄጃ የተለየ ገንዘብ አለ። በዚህ ላይ ደግሞ የተወሰነ ገንዘብ የሚመጣል። ዋሽንግተን ዲሲ አካባቢ አንዳንድ ድርጅቶች አፍሪካኖችን የሚረዱ ድርጅቶች፣ ለምሳሌ እንደ ካንሰር አሶሲዬሽን፣ ቴክኒካል ነገሮችን የሚያስተምሩ ድርጅቶች ወይም ደግሞ ስለ ጤና አጠባበቅ ሕዝቡን የሚያስተምሩ ለነሱ ለነሱ በየጊዜው ስራቸውን የሚያካሂዱበትን ፈንድ እንሰጣለን። ይሄ ደግሞ ኮምፕቲቲቭ በሆነ ወይ ነው ተወዳዳሪነት አለ። ይሄን ደግሞ እንዴት ነው ሊያውቁ የሚችሉ? በየጊዜው ያ ነገር ከመድረሱ በፊት ትልቅ ማስታወቂያና በሬዲዮ፣ በጋዜጣ እንደዚሁም ደግሞ ባሉ ልዩ ልዩ ሚንሶች እናስታውቃለን። እንዲህ አይነት ፈንድ አለ መታችሁ ተካፈሉ እንላለን። እንደውም ደግሞ ወርክሾፕ ሁሉ እንሰጣለን። እንዴት አድርገው እዚያ ፈንድ ውስጥ መሳተፍ እንደሚችሉ መጠየቅም እንደሚችሉ እና እስካሁን ድረስ በየጊዜው ለልዩ ልዩ ድርጅቶች ፈንዱ እየመጣ ነው። ዌብሳይቱ oaa.dc.gov ሲሆን የሚገኘው ደግሞ ጽህፈት ቤቱ በ14 ስትሪት ስዊትስ 401 ወይም ደግሞ 401 ላይ ነው። ይኸውም ደግሞ ዋሽንግተን ዲሲ ነው። ጽህፈት ቤቱ የዲሲ ኮሚሽን ኦን አፍሪካን አፌርስ ነው። ወይዘሮ ቅድስት ገረመው በጣም አድርጌ አመሰግናለሁ። ቆንጅ ታየን እናመሰግናለን። አዲሱ፣ ጥቂት ሰከንዶች ቀርተናል፣ የማጠቃለያዎቹን ዜና ብታሰማ። አንድ የኦጋዴን ብሔራዊ ነጻ አውጭ ግንባር ከፍተኛ አዛዥ ሰኞ ዕለት ከኢትዮጵያ ኃይሎች ጋር በተካሄደ ውጊያ መገደሉን የሽምቅ ተዋጊዎቹ ቡድን ባለስልጣናት ለቪኦኤ ሶማሊኛ አገልግሎት ገልጠዋል። የኬንያ ፀረ አሸባሪነት ኃይሎች ካለፉት ሁለት ዓመታት ወዲህ ናይሮቢንና ሰሜን ምስራቅ ኬንያን ከአልሻባብ ደጋፊዎች ለማጽዳት በሚያደርጉት እንቅስቃሴ ሰዎች የገቡበት እንዳይታወቅ አድርገዋል ሲል ዛሬ የወጣ የሂውማን ራይትስ ዎች ዘገባ አመለከተ። ሊቢያ ውስጥ ሶስት ወታደሮች ተገደሉ ሲል የፈረንሳይ መከላከያ ሚኒስቴር አስታውቋል። ከ30 በላይ የሚሆኑ አገሮች መከላከያ ሚኒስትሮች በቀጣዩ ጸረ እስላማዊ መንግስት ጦርነት ላይ ስለሚወሰዱ እርምጃዎች እቅድ ለማውጣት ስብሰባ ይዘዋል። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ናቸው ይህን ስብሰባ የሚያስተናግዱት። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም መናይል ሰዓት ብየቀኑ ከሚሰሳት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገናችሁ አሉ አከብድና አዲሱ አበበነን ከአቀናባሪያችን ንጉሱ ታምሬ እንዲሁም ከተተኪው የስርጭት መሀንዲስ ጋራ ሌናስ ራምክሪምኮስ ጋር በዚሁ እንሰናበታለን። ትግርኛ ስርጭት ይቀጥላል።